ምዕራፍ 11 መጠነኛ የክርስትና እድገት የታየበት 18ኛው መቶ ክፍለ ዘመን ከ1550 እስከ 1700 ባለው ጊዜ አፍሪካ ውስጥ አብዛኛውን የሚስዮናዊነት ተግባር ያከናወኑት ፖርቱጋላውያን ካቶሊኮች መሆናቸውን ባለፈው ምዕራፍ ተመልክተናል። እስከ 17ኛው መቶ ክፍለ ዘመን መጀመሪያ ድረስ ፕሮቴስታንት ሚስዮናውያን ስላደረጉት ጥረት የምናነበው ነገር የለም። ያን የተደረጉት ጥረቶችም ቢሆኑ አነስተኛና ውጤት አልባዎች ነበሩ። የተሻለ እንቅስቃሴ ያሳዩት በ18ኛው መቶ ክፍለ ዘመን ነው። ያም ቢሆን ከ19ኛው መቶ ክፍለ ዘመን እንቅስቃሴያቸው ጋር ሲነጻጸር በጣም ጥቂት ይመስላል። በ17ኛው መቶ ክፍለ ዘመን የእንግሊዝና የደች ነጋዴዎች ምዕራብ አፍሪካ ውስጥ ፖርቱጋሎችን ይወዳደሯቸው ጀመር። በዚሁ መሰረት እንግሊዞችና ደቾች ወዲያውኑ ጎልድ ኮስት ወይም ጋና እየተባለው ስፍራ ላይ የንግድ ኬላዎችን ሰሩ። ኬላዎቹ ውስጥ የክርስቲያን ነጋዴዎችን መንፈሳዊ ሁኔታ የሚጠብቁ ቄሶች ወይም መጋቢያን ነበሩ። መጋቢያኑ አንዳንድ ጊዜ በየኬላው ዙሪያ ካሉት አፍሪካውያን ጋር ግንኙነት ያደርጉ ነበር። ጥረቱ ግን ዘላቂ ውጤት አላስገኘም። በ1652 ዓመተ ምህረት ደቾች ደቡብ አፍሪካ ኬፕ ታውን ውስጥ ማህበር ወይም መንደር መሰረቱ። ዋና አላማቸው በአካባቢው የእርሻ መሬት ማልማትና ንግድ ማዳበር ሆኖ ከዚሁ ጋር የመጀመሪያ ፍላጎታቸው ሆቴንቶቶች የተባሉ ጎሳዎችን ወደ ክርስቶስ ማምጣት ነበር። የደች ተሐድሶ ወይም ሪፎርምድ ቤተ ክርስቲያን መጋቢያን እዚያ የነበሩትን ለመለወጥ ያደረጉት የመጀመሪያ ጥረት አልተሳካም። ስለዚህ በ18 ኛው መቶ ክፍለ ዘመን መጀመሪያ በአፍሪካ የምንመለከተው የፕሮቴስታንት ሚስዮናውያን ጥረት በደቡብ አፍሪካና በአሁኑቱ ጋና ወይም ጎልድ ኮስት የነበረው ደካማ ስራ ብቻ ነበር። ልንረሳው የማይገባ ነገር ግን የአውሮፓ ፕሮቴስታንት አብያተ ክርስቲያን እድሜ ከ200 ዓመታት ያነሰ እንደሆነ ና 18ኛው መቶ ክፍለ ዘመን መጨረሻ ድረስ አብያተ ክርስቲያኑ ብዙ ሚሶኒያውያንን ለማፍራት ፍላጎቱም ሆነ የገንዘብ አቅሙ ያልነበራቸው መሆኑ ነው። በ18ኛው መቶ ክፍለ ዘመን መጀመሪያ ላይ አንድ የክርስቲያኖች ቡድን ጀርመን ውስጥ በሚገኝ አንድ ትልቅ የእርሻ ስፍራ ሰፈረ። የዚህ ቡድን አባላት የሆኑት ክርስቲያኖች ሞሬቪያን ወንድማማቾች በመባል የሚታወቁ ሲሆን የፕሮቴስታንት ሚስዮናውያን ጥረት ወደፊት እንዲገፉ እጅግ የጣሩ ናቸው። ዋናው ፍላጎታቸው ሕዝቦች ሁሉ የኢየሱስ ክርስቶስን መልካም የምስራች እንዲሰሙ ማድረግ ነበር። የመጀመሪያዎቹን ሚስዮናዊ አውኖቻቸውን በ1732 ዓ ም ወደ ምዕራብ እንዲስ፣ በ1737 ዓ ም ደግሞ ወደ አፍሪካ ላኩ። ወደ አፍሪካ የተላከው የመጀመሪያ ሚስዮናዊ ጆርጅ ሸምት የሚባል ሲሆን ዋና ዓላማው ደቡብ አፍሪካ ኬፕ አካባቢ ለሚገኙና ሆቴንቶች ለተባሉ ጎሳዎች ወንጌልን ማድረስ ነበር። ሸምት ይህን ያደረገው በአካባቢው የሰፈሩ ደቾች ለእነዚህ ህዝቦች ስለ ወንጌል የመንገር ፍላጎት እንደሌላቸው በመረዳቱ ነው። በኬ ከኬፕ ታውን በስተ ምስራቅ 162 ኪሎ ሜትር 60 ኪሎ ሜትር ርቆ በሚገኝ ስፍራ ስፍራውን ስራውን ጀመረ። የሆቴን ቶቶችን ቋንቋ ለመናገር ከፍተኛ ፍላጎት ቢኖረውም ቋንቋቸውን ለመማርም ሆነ ለመናገር አዳጋች የሚያደርጉት ሶስት አይነት የንግግር ድምፆች እንዳሉ ተገነዘበ። በመሆኑም ያመጣውን መልእክት ለማስተላለፍ የእነርሱን ቋንቋ ለመማር ከመጣር ይልቅ የደች ቋንቋን ለእነሱ ማስተማሩን መርጦ ይህንን አደረገ። በአስራ አራት አርባ ሁለት ሸምት አያሌ ሆቴንቶች ክርስቶስን እንዳዳኛቸው መቀበላቸውን አይቶ ሊያጠምቃቸው ቢፈልግም የቤተ ክርስቲያን መጋቢ ስላልነበረ ሹመቱን ይሰጠው ዘንድ ጀርመን የሚገኘውን የሚሶን ቦርድ በደብዳቤ ጠየቀ። የጠየቀውን ሹመት ካገኘ በኋላ ሁለት ሆቴንቶቶችን አጠመቀ። አንዳንድ የደች አጥቢያ ቤተ ክርስቲያን መጋቢያ የጀርመኑ ምስዮናዊ ወይም ሸምት የቤተ ክርስቲያናቸውን ሰዎች ያጠመቀባቸው መሆኑን ተረተው ችግር ባይፈጥሩበት ኖሮ የሸምት ጅማሬ ባሆቴንቶች ያልተደረሱትን ያል ባሆቴንቶች ብርቱ ቤተ ክርስቲያን የመስራት መነሻ ይሆን ነበር። በሸምት ድርጊት ያልተደሰቱት እነዚህ መጋቢያን ሸምት ያካሄደው የጥምቀት ስርዓት ትክክል ስላልሆነ ድርጊቱን በአካባቢው እንዲቀጥል ሊፈቀድለት አይገባም በማለት ቅሬታቸውን ኬፕታውን ውስጥ ገለጡ። እንዲህ በማድረግ ስራውን እጅግ ስላከበዱት ስላከበዱበት በ1474 ዓመተ ምህረት ወደ አውሮፓ መሄድ ግድ ሆነበት። ከዚህ ወዲህ እንደገና ወደ ደቡብ አፍሪካ ተመልሶ ስራውን ለመቀጠል ጥረት ቢያደርግም ደቾች የማይፈቅዱለት ሆነ። ስለዚህ ባሆቴንቶቶች መካከል ያከናውነው የነበረ ምሶናዊ ተግባር ቆመ። ከዚህ ወዲያ ከነዚህ ህዝቦች ጋር የሚሰራ ሌላ ሚስዮናዊ የመጣው ከ50 አመት በኋላ ነበር። ቀደም ብለው ከተቋቋሙት ማህበሮች አንዱ በ1701 ዓ.ም ምህረት በእንግሊዝ የተቋቋመውና የእንግሊዝ ስርጭት ማህበር በመባል የሚታወቀው ነው። የማህበሩ አባላት አብዛኛዎቹን ሚስዮናውያኖቻቸውን የላኩት ወደ ሰሜን አሜሪካ ነበር። በ በ1750 ዓመተ ምህረት ግን በሰሜን አሜሪካ ይሰሩ ከነበሩ ሚስዮናውያኖቻቸው መካከል አንዱ በአፍሪካውያን መካከል ይሰራ ዘንድ ወደ ምዕራብ አፍሪካ እንዲልኩት ጠየቀ። በዚህ ጥያቄ መሰረት የተላከው ቶማስ ቶምሰን የተባለው ሚስዮናዊ በ1751 ዓመተ ምህረት ዛሬ ጋና ተብላ ከምትጠራው ምድር ደረሰ። ቶምሰን ስራውን አስቸጋሪ ሆኖ አገኘው። በንግድ መለዋወጫ ስፍራዎች የኖሩት አፍሪካውያን የአውሮፓ ነጋዴዎችን ሕይወት ለብዙ አመታት ሲመለከቱ ቆይተዋል። እነዚህ ሰዎች ክርስቲያን ነን እያሉ ብዙ ክፉ ስራዎችን ሲፈጽሙ እየተመለከቱም ታዝበዋቸዋል። በመሆኑም ቶምሰን ስፍራው በደረሰና ለአፍሪካውያን አገልግሎት መስጠት በጀመረ ጊዜ ብዙ ሰዎች መልእክቱን ለመስማት ፈቃደኛ አልነበሩ። ቶምሰን ከአፍሪካውያን ጋር ከመስራት ሌላ አውሮፓውያን ነጋዴዎችን ጭምር በወንጌል የመድረሱ ፍላጎት ነበር። ነገር ግን በአፍሪካውያኑም ሆነ በአውሮፓውያኑ ዘንድ ተሰምነት አጣ። ቢሆንም ለአራት አመታት በትጋት ከሰራ በኋላ ታመመና ወደ እንግሊዝ ተመለሰ። ኬፕ ኮስት በተባለው ስፍራ የተደረገው ወንጌል የማሰራጨት ጥረት ታሪክ በቶማስ ቶምሰን ወደ አገሩ መመለስ አያበቃም። ቶምሰን ስፍራው በነበራቸው የመጀመሪያ ሶስት ዓመታት ለክርስቶስ የማረካቸው ጥቂት ጥቂት ሰዎች ነበሩ። ከነዚህ መካከል እጅግ ንቁ የሆኑ ሶስት ወጣቶችን በማግኘቱ ወደ እንግሊዝ ሀገር ሄደው እንዲማሩ በ1754 ዓ.ም ተመረተ ሁኔታዎችን አመቻቸላቸው። ትምህርታቸውን በትጋት በመከታተል ላይ ሳሉ ሁለቱ ሞቱና ፊሊፕ ኳኬ የተባለው ብቻ ትምህርቱን አጠናቀቀ። ፊሊፕ ኳኬ ስልጠናውን ፈጽሞ የእንግሊዝ ቤተክርስቲያን አባል ሆነ። ከቤተክርስቲያን ታድሶ ወዲህ ከአውሮፓውያን ሌላ አባል በመሆን የመጀመሪያው ነበር። በ1765 ዓ ም የወንጌል ስርጭት ማኅበር አባላት ኩዋኬን የሚሽናያቸው ትምህርት ቤት ኃላፊና ጋና ለሚገኙት ጥቁሮች የመሠረተ እምነት ትምህርት መምህር አድርገው ሾሙት። ኩዋኬ ሥራውን ለመጀመር ወደ አገሩ የተመለሰው በ1766 ዓ ም ነበር ለአሥራ ሁለት ዓመታት ከአገሩ ተለይቶ በመቆየቱና የእናት አገሩን ቋንቋ በመጠኑን በመዘንጋቱ ሥራው ቀላል አልሆነለትም። ከቋንቋው ጋር እንደገና በደንብ እስኪላመድ ድረስ በአገልግሎቱ መጀመሪያ ላይ የሚናገረው በአስተርጓሚ ነበር። ኩዋኬ ቶምሰን የተባለው ሰው እንዳጋጠመ ሁሉ እርሱም የንግድ መለዋወጫ በሆነበት ስፍራ ላሉት ሰዎች ወንጌልን ለማስተማር ያደረገው ጥረት ከብዶት ነበር። እያንዳንዱ ሰው በክርስትና እንዲያምን የማድረጉ ተግባር ከባድ ነበር። ከዘጠኝ ዓመታት ስራ በኋላ የተጠመቁት ሀምሳ ሁለት ሰዎች ብቻ ነበሩ። ይህም አውሮፓውያንና ድቃላዎቹን አውሮፓውያኑንና ድቃላዎቹን ማለትም ከነጭና ከጥቁር ዝርያ የሚወለዱትን የሚጨምር ነበር። በስራው ላይ የገጠመው አብይ ችግር በከፍተኛ ስልጣን ላይ የነበሩትን ጨምሮ አውሮፓውያኑ የሚያሳዩት መጥፎ ምሳሌነት ነበር። እንደ ብዙዎቹም መጋቢያን ሁሉ ቄስ ፊሊፕ ኩዌ ኩዋኬ ለብዙ ዓመታት በትጋት ሰርቶ እንብዛም መልካም ውጤቶችን ባለማየቱ ተስፋ ቆርጦ ነበር። ወንጌልን ለሌሎች ለማድረስ በየስፍራው ለመንቀሳቀስ ቢሞክርም አልተሳካለትም። በ1790 ዓመተ ምህረት ደግሞ ከመጋቢነት ይልቅ ንግድ ይበልጥ ያጓጓው ይመስላል። በመሆኑም ከዚያ ወዲህ እስከ እለተ ሞቱ ማለትም 18 16 አመተ ምህረት ድረስ የመጋብነትና የሚሶናዊነቱን ስራ ያካሂድ የነበረው በትርፍ ጊዜው ሳይሆን አልቀረ። ምንም እንኳን የቄስ ፊሊፕ ክዋኬ የመጨረሻ አገልግሎት ዘመኑ እንደመጀመሪያዎቹ አመታት የተሳኩ ባይሆኑ፣ ምዕራብ አፍሪካ ውስጥ በአፍሪካውያን መካከል ይሰራ ዘንድ በእንግሊዝ ቤተክርስቲያን በመጋብነት የተሾመ የመጀመሪያው አፍሪካዊ ነው። በመሆኑም በአፍሪካ የቤተ ክርስቲያን ታሪክ ጥናታችን ውስጥ ተገቢ ስፍራ የሚገባው ሰው ነው። በአካባቢው ጠረፎች የነበሩት አውሮፓውያን ለክርስትና እንዲህ ያለውን መጥፎ ስም ባያተርፉለት ኖሮ የፊልፕ ኩዋኬ የድካን ፍሬ ከዚህ እጅግ የላቀ ይሆን ነበር። ራሳቸውን ክርስቲያን ብለው የሚጠሩ ነገር ግን እውነተኛ ክርስቲያን ያልሆኑ መግባረ ብልሾችና አኗኗራቸው የከፋ ሰዎች ለክርስቶስ ዓላማ ወይም ለወንጌል ከፍተኛ መሰናክሎች እንደሚሆኑ ይህ መልካም ማስገንዘቢያ ነው። ጥያቄዎች፣ አንደኛ የፕሮቴስታንት ሚስዮናውያን በመጀመሪያ ስራቸውን የጀመሩበትባቸው ሁለት ስፍራዎች የትኞቹ ናቸው? ሁለተኛ በ18ኛው መቶ ክፍለ ዘመን ከሆቴንቶቶች ጋር የሰራው ጀርመናዊ ሚስዮናዊ ማን ነበር? ደቡብ አፍሪካን ትቶ የሄደው ለምን ነበር? ሶስተኛ ስለ ቄስ ፊሊፕ ክዋኬ ሕይወትና ስራ ባጭሩ ይግለጡ።